መደበኛው የሰኞ ቅንብር ስፖርት ነው። መደበኛ አዘጋጁ ሰሎሞን ክፍሌ ተመልሷል፣ ከሞክሼ ሰሎሞን አባተ ጋር። ሰሎሞን አባታ ወደ ሶቺ ኦሎምፒክ ነው የሚወስደን። ወደ ዝግጅቱ እንደምን አምሽታችኋል፣ የተከበራችሁ አድማጮቼ። አትሌት ገንዘቤ ዲባባ ከትላንት በስቲያ በርሚንግሃም ላይ በተካሄደው የቤት ውስጥ ሁለት ማይልስ ወይም 3200 ሜትር ሩጫ ውድድር ዘጠኝ ደቂቃ ከአራት ነጥብ ስምንት ማይክሮ ሰከንድ በመፈጸም አዲስ የዓለም ክብረ ወሰን አስመዝግባለች። የ23 ዓመቷ ወጣት አትሌት በሁለት ሳምንት ጊዜ ውስጥ ሦስት ርቀቶች አከታትላ ክብረ ወሰን በመስበሯ የበርካታ መገናኛ ብዙሃንን ትኩረት አግኝታለች። ክብረ ወሰኑ ተይዞ የቆየው በሌላዋ ታዋቂ የኢትዮጵያ አትሌት መሠረት ደፋር ሲሆን ገንዘቤ ከአምስት ሴኮንድ በላይ ማሻሻሏ ተዘግቧል። ከዲባባ ቤተሰብ የተገኘችው አዲሷ የሩጫ ልዕልት እንደ እንግዳ ብቅ ብላ ከዝነኞቹ ተቀላቅላለች። ሦስት የዓለም ሬኮርድ እንደምታስመዘግብ ከውድድሩ በፊት የተነገረላት ገንዘቤ ዲባባ ወደር በሌለው የደስታ ማዕበል ውስጥ መዋጧን ለጋዜጠኞች ተናግራለች። በዓለም ላይ እንደ እኔ የተደሰተ ማንም አለ ብዬ አልገምትም ነበር፣ ያለችው ገንዘቤ፣ ቀጣዩስ ምን ሊሆን ይችላል ተብላ ለቀረበለት ጥያቄ ስትመልስም ከሁለት ሳምንት በኋላ ፖላንድ ውስጥ በሚደረገው የዓለም የቤት ውስጥ አትሌቲክስ ሻምፒዮና ውድድር በሁለት ርቀቶች የድርብ ሜዳሊያ ባለቤት ለመሆን አስቤያለሁ ነው ያለችው። ሌላዊቷ ኢትዮጵያዊት ሕይወት አያሌው ገንዘቤን ተከትላ በሁለተኝነት ጨርሳለች። ይህችኛዋም አትሊት በቅርቡ በተለያዩ የአውሮፓ ከተሞች በተካሄዱ የአገር አቋራጭ ሩጫ ውድድሮች በአሸናፊነት መጨረሷ ይታወሳል። በዚሁ በበርሚንግሃም በወንዶቹ 800 ሜትር መሐመድ አማን ከኢትዮጵያ እንደ ተጠበቀው በድል አጠናቋል። በወንዶቹ 3,000 ሜትር ሐጎስ ገብረ ሕይወትና የኔው አላምረው አንደኛና ሁለተኛ ሆነው አሸንፈዋል። አትሌቲክሱን በዚሁ ላብቃ ወደ እግር ኳስ ዜና ስንሸጋገር በአዲስ አበባ እንጀምርና የኢትዮጵያ መከላከያና የኬንያው ሌዮፓርድ ክለቦች ትላንት አዲስ አበባ ላይ ለአፍሪካ ኮንፌዴሬሽን ዋንጫ የመልስ ማጣሪያ ግጥሚያዎችን አካሂደዋል። በውጤቱም እንግዳው የኬንያ ቡድን ሁለት ለአንድ በመርታት በአራት ለአንድ አጠቃላይ ውጤት ወደ ቀጣዩ ዙር አልፏል። ሁለቱ ቡድኖች ባለፈው ሳምንት ኬንያ ላይ ተጋጥመው ሌዮፓርድስ ሁለት ለባዶ ማሸነፉ ይታወሳል። ሌላው የኢትዮጵያ ቡድን ደደቢት ደግሞ ለአፍሪካ ክለቦች ሻምፒዮና ማጣሪያ የዛንዚባ ራቻውን ለመግጠም ወደዚያ ተጉዞ ሁለት ለባዶ ተሸንፏል። ደደቢት በመጀመሪያው ማጣሪያ አዲስ አበባ ላይ ሶስት ለዜሮ አሸንፎ ስለነበር ግን በሦስት ለሁለት አጠቃላይ ውጤት ወደ ቀጣይ ማጣሪያ ለማለፍ ችሏል። የደደቢት ቀጣይ ተጋጣሚ የቱኒዚያው ሴፋክሰን ሲሆን፣ ይህ ቡድን በአፍሪካ ክለቦች ታሪክ ትልቅ ስምና ዝና ያለው ጠንካራ ቡድን መሆኑ ይታወቃል። ሌላው የእግር ኳስ ዜና ወደ አውሮፓ ይወስደናል። በእንግሊዙ ኤፍኤ ካፕ አርሰናል በሜዳው ሊቨርፑልን ሁለት ለአንድ፣ ማንቸስተር ሲቲ ቼልሲን ሁለት ለባዶ አሸንፈዋል። አሸናፊዎች ወደ ስድስተኛው የኤፍኤ ዋንጫ ፉክክር አልፈዋል። ሊቨርፑልና ቼልሲ ወድቀዋል። በስፔን ላሊጋ ባርሴሎና ሪያል ማድሪድና አትሌቲኮ ማድሪድ በእኩል ስልሳ ነጥብ በጎል ተበላልጠው የአንገት ለአንገት ትንቅንቃቸው ቀጥሏል። በጣሊያኑ ሴሪያ ጁቬንቱስ በጀርመን ቡንደስሊጋ ደግሞ ባየርን ሚዩኒክ ተከታዮቻቸውን በሰፊ የነጥብ ልዩነት ጥለው ሄደዋል። ሻምፒዮናነቱን እንግዲህ ከወዲሁ እያረጋገጡ ይመስላል። አድማጮች፣ በእኔ በኩል ይኸው ነው። ለክረምቱ የሶቺ ኦሊምፒክስ ዜና ባጭሩ ወደ ሰለሞን አባተ አመሰግናለሁ ሞክሼ፣ እንኳን ከእረፍት በደህና ተመለስክ። ሶቺ ላይ ዛሬ የወረደው ጭጋግ ሁለት የሜዳሊያ ፉክክሮችን አስተጓጉሏል። ለሁለት ቀናት ከብዶ በቆየው ድቅድቅ ጭጋግ ምክንያት የወንዶች 15 ኪሎ ሜትር የመንሸራተቻ ሩጫ እና ኢላማ ተኩስ ውድድር ለነገ ማክሰኞ ተሸጋግሯል። የወንዶች ባለ አንድ መቆሚያ በባንዲራዎች መካከል እየተጣጠፉ ማለፍን የሚጠይቀው የፍጥነት ሸርተቴ ስኖቦርድ ክሮስ የመጀመሪያው ዙር ማጣሪያ ውድድርም ዛሬ መሰረዙ የተነገረ ሲሆን ለመቼ እንደተዛወረ ግን ገና አልተገለጸም። ዛሬ ሌሎች አምስት የሜዳሊያ ውድድሮች እየተካሄዱ ሲሆን አንዱ በዩናይትድ ስቴትስና በካናዳ አትሌቶች መካከል በበረዶ ላይ ባለ ምላጭ ጫማ የሚደረገ ዳንስ ነው። ጠንካራና ውብ ግብግብ ይሆናል ተብሏል። ምንም እንኳ አሜሪካውያኑ ሜሪል ዴቪስ እና ቻርሊ ዋይት ድንቅ በሆነ ዳንሳቸው እየመሩ ወደ ነጻው የውድድር ምዕራፍ መዝለቅ ቢችሉም ከካናዳውያኑ ቴስ ቨርቹ እና ስካት ሟር የሚጠብቃቸው ፈተና እልህ አስጨራሽ ይሆናል እየተባለ ነው። የበረዶ ላይ መንሸራተቻ ጀልባ መሰል መንኩራኩር ሞተር የላትም። በአትሌቶች ጉልበትና ብልሃት የምትንቀሳቀስና የምትፈተለክ ነች። የፍጻሜው ውድድር በሴቶች መካከል የሚደረግ የሽምጥ ሸርተቴ ሽቅድምድምና የኢላማ ተኩስ ድብልቅ ፉክክር፣ የአየሩ ሁኔታ የሚፈቅድ ከሆነ ዛሬ ይካሄዳሉ ተብሎ ነበር። ትናንት በተካሄዱ ውድድሮች አራት ሀገሮች የወርቅ ሜዳሊያዎችን ያገኙ ሲሆን የሆላንድ የፍጥነት የመላጭ ጫማ የበረዶ ላይ የ1500 ሜትር ሩጫ ተሽቀዳዳሚዎች ከአንደኛ እስከ ሦስተኛ ከወርቅ እስከ ነሐስ ያለውን ቦታ አጥለቅልቀዋል። ለመልካም ዕድል ምኞት አፍንጫዋ ስር የሪዝ ምስል ቀብታ የተወዳደረችው የባለ አንድ መቆሚያ ቁልቁልና በባንዲራዎች መካከል የሚደረግ የመጠማዘዝ ፉክክር የቼክ ሪፐብሊክ አትሌት ኢቫ ሳምኮቫ ለሀገሯ የመጀመሪያውን ወርቅ አስገኝታለች። በወንዶች የአራት በ10 ኪሎ ሜትር ሀገር አቋራጭ ሽቅድምድም ደግሞ ስዊድን አሸንፋለች፣ ወርቅ ይዛለች። እስከ ትናንትናው የውድድሮች ፍጻሜ በነበረው የሜዳሊያ ዝርዝር ሆላንድ በ17 ሜዳሊያዎች ሰንጠረዡን በአንደኛነት እየመራች ስትሆን ሩሲያና ዩናይትድ ስቴትስ እያንዳንዳቸው 16 ሜዳሊያ ይዘው ሁለተኛና ሶስተኛውን ስፍራ ተቆናጠዋል። ኖርዌይ እና ካናዳ 14 14 ሜዳሊያዎችን ሊያዎችን ይዘው አራተኛና አምስተኛ ናቸው። በወርቅ ሲቆጠር ደግሞ ጀርመን ሰባት የወርቅ ሜዳሊያዎችን ይዛ ሀያ ሁለተኛውን የክረምት ኦሊምፒክ ትንቅንቅ እየመራች ሲሆን ሆላንድ፣ ኖርዌይና ስዊትዘርላንድ አምስት አምስት የወርቅ ሜዳሊያዎች ሜዳሊያዎችን ይዘው ይከተላሉ። በወርቅ ሜዳሊያው ሰንጠረዥ ላይ ዩናይትድ ስቴትስ አራት የወርቅ ሜዳሊያ ይዛ ሰባተኛ ደረጃ ላይ ትገኛለች። ይህ ሆነው ለዛሬ ከሶቺ ሃያ ሁለተኛው የኦሊምፒክ መንደር የተገኘው ዜና። የዛሬን አዳርና የነገን ውሎ ዝርዝር ደግሞ ይዤላችሁ ነገ እመለሳለሁ። በባልደረባዬ ሰሎሞን ክፍሌና በራሴም ስም ለዛሬ በዚሁ ልሰናበት። ሰሎሞን አባተ ነኝ። ጤና